የህዝባዊ ወያነ ሐርነት ትግራይ ማዕከላዊ ኮሚቴ ማክሰኞ ሐምሌ ሁለት ሁለት ሺ አስራ አንድ ዓመተ ምህረት ካካሄደው አስቸኳይ ስብሰባ በኋላ ያወጣው መግለጫ በርካታ ጉዳዮችን የዳሰሰ ነው። የህወሀት ማዕከላዊ ኮሚቴ በመግለጫው በአሁኑ ወቅት የሀገሪቱ ሁኔታ ከመጥፎ ወደ ከፋ ደረጃ እየተሸጋገረ ነው ያለ ሲሆን የችግሩ ዋነኛ ምንጭም የህዝብ መብትና ጥቅም ረግጠው ፍላጎታቸው ሊፈጽሙ የሚፈልጉ የትምክህት ኃይሎች ናቸው ሲል ገልጸዋል። በከፍተኛ የሀገር መከላከያ ሰራዊት አመራሮች ላይ የተፈጸመው ጉድያ በቀጥታና በተዘዋዋሪ መልኩ ተሳትፎ የነበራቸው የውስጥና የውጭ ኃይሎች በሀገራዊ ገለልተኛ ወገን እንዲጣራ የጠየቀው ህወሀት ውጤቱም ለኢትዮጵያ ህዝብ ይፋ ይሁን ብለዋል። በአሁኑ ወቅት ሀገሪቱ እየበተነ ያለው ትምክህት ተብሎ የሰየመው ኃይል መሆኑ በተደጋጋሚ የጠቆመው የፓርቲው መግለጫ ለዚህም እድል የሰጠው የኢህአዴግ አባል ድርጅት የሆነው አዴፓ ነው በማለት ከሰዋል። አዴፓ ችግሮቹ ገምግሞ ወደ ተጠያቂነት በመሸጋገር ለጥፋቶቹ ይቅርታ መጠየቅ ካልቻለ ህወሀት ከፓርቲው ጋር አብሮ መስራት እንደሚቸገር ጠቁሟል። ከዚህ በተጨማሪ ህወሀት ለሀገራዊ ግንባር ኢህአዴግ ባስተላለፈው ጥሪም በግንባር ውስጥ የተፈጠረ ያለው ጎራ መደበላለቅ ማጥራት እንደሚገባው ጠቅሷል። በምርጫ ጉዳይም ኢህአዴግ ቁርጥ ያለ አቋሙ እንዲያሳውቅ ጥሪ አቅርቧል። ከቅርብ ጊዜ ወዲህ አነጋጋሪ እየሆነ የመጣው በተለይም በደቡብ ኢትዮጵያ የሚነሳው ክልል የመሆን ጥያቄ ዙሪያም ህወሀት ጉዳዩ ህገ መንግስታዊ በሆነ አግባብ ብቻ እንዲፈታ በመግለጽ ከዚህ ውጭ የሚወሰድ አንዳች እርምጃ ተቀባይነት የለውም ብለዋል። እነዚህና ሌሎች ጉዳዮች የዳሰሰው የህዝባዊ ወያነ ሀርነት ትግራይ ማዕከላዊ ኮሚቴ መግለጫ ከተለያዩ አካላት የተለያየ አስተያየት እየሰጠበት ይገኛል። ለዲደብሊው ሀሳባቸው ያጋሩት የመቀለ ዩኒቨርሲቲ መምህር ወልደ አብርሃ ንጉሰ የህወሀት መግለጫ ፓርቲው ለህገ መንግስቱና ፌዴራል ስርዓቱ ያለው ታማኝነት ያሳየ በማለት በአዎንታ ያነሱታል ሰጥቶናልና ህብረ ብሔራዊ ፌደራል ስርዓት ሳይሸራረፍ ተግባራዊ እንዲሆን የሚል አጽንኦት የሚሰጥ ነው። በደቡብ ያሉ ጥያቄዎችን አንስቶ ህገ መንግስታዊ ከማክበር አንጻር ያጠቃለለ፣ በተለያዩ ከፍተኛ መከላከያ የተፈጸመው ግድያ አሁንም እንደተለመደው የማጭበርበር የማድበስበስ የወንጀል ማጣራት ስራ ድራማው የተጀመረ በሚመስል ሁኔታ ምልክቶች እየታዩ ነው። የትግራይ ህዝብ አጥብቆን እንደሚኮንነውና ህወሀትም እንደ መሪ ድርጅት ምንም እንደማይታገስ ይህን እስከ መጨረሻው እንደሚታገል ግልጽ አቅጣጫ ያስቀመጠበት የሚጠበቅም ነው። ለትግራይ ህዝብ ክብርም ህልውናም የሚመጥን መግለጫ ነው። በሌላ በኩል የመቀለ ዩኒቨርሲቲ መምህርና የአረና ትግራይ ሊቀመንበር አቶ አብርሃ ደስታ በመግለጫው ላይ ቅሬታ እንዳላቸው ይገልጻሉ። ህወሀት ከአዴፓ ጋር መስራት ይከብደኛል፣ እንደዚህ ካላደረገ እንደዚህ ካላደረገ ብሎ አልቲማተም መስጠቱ አልተመቸኝም። ምክንያቱም በዚህ በጣም አስቸጋሪ ሁኔታ ተባብሮ መስራት መቻል አለባቸው እንደም ከአዴፓ ብቻ ሳይሆን ከሁሉም ከየትኛውም የፖለቲካ ኃይል ጋር አብሮ ለመስራት ነው ዝግጁ መሆን ያለበት ህወሀት። ነገር ግን ከሌሎች ኃይሎች ጋር አብር የሰራለው ምናምን ያለው ጥሩ ነው። የአማራ ህዝብ ትምክህተኛ አላልኩም ቡላ ያለውም ጥሩ ነው። አሁን ላይ መሆን ያለበት ፓርቲዎች መግለጫ ሲያወጡ ማድረግ ያለባቸው ነገር የሀገር አንድነት በሚያስጠብቅ መልኩ፣ የህዝቦች ደህንነት በሚያስጠብቅ መልኩ፣ ሰላምና መረጋጋት ሊያመጣ በሚችል መልኩ ቢያደርጉት ይመረጣል። ሌላው አስተያየት የሰጡን የሲቪክስ ምሁሩ አቶ ገብሩ ገብረ ህይወት ናቸው። አንድ ስቴፕ ወደ ላይ ከፍ ያለ ይመስለኛል። በኔ እይታ እስከዛሬ ዛሬ በሎሆሳስ ደብዘዝ ብሎ ሲገለጽ የነበሩ ደምቆ እና ጠንካራ አይነት ሀሳቦች ተነስቶበት የቀረበ ይመስለኛል። እስከ ዛሬ የመጣንበት ሂደት አንሄድበትም አይነት መንገድ ነው የተረዳው። ይህንን ምን ያካታል? ለምሳሌ እስከዛሬ የነበረን ጥምረት ማሻሻያ ማድረጉ ካላረጋገጥን በስተቀር ካሁን በኋላ ወጥተናል አይነት ስሜት ነው የተገነዘብኩ። ለዲ ደብልዩ ዘገባ ሚሊዮን ስላሴ፣ መቀለ።